መሰረታ መሰረታቲሃ ውስተ አድባረ ቅዱሳን መሰረቶቿ በተቀደሱ ተራራዎች ላይ ነው። መዝሙረ ዳዊት መዝሙር 86 ቁጥር አንድ ቅዱስ ዳዊት ነው ይህን የተናገረው። መሰረቶቿ በተቀደሱ ተራሮች ላይ ነው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የተወደዳችሁ አባቶች፣ እናቶች፣ ወንድሞችና እኅቶች ዛሬ በታላቅ ደስታ የምናከብረው የእመቤታችንን የእናታችንን የባህሪያችን መመኪያ የሆነችውን የወላዲተ አምላክ ቅድስት ድንግል ማርያምን የልደቷን በዓል ነው። በቤተ ክርስቲያናችን ትውፊት እንደሚነገረው ይህ በዓል በእኛ በመዕመናን ብለ በልጆቿ ብቻ የተወደደ ሳይሆን በራሷም በእመቤታችን ዘንድ የተወደደና የተከበረ በዓል ነው። ተበዓላቶችሽ ሁሉ የትኛው በዓል ነው ደስ የሚያሰኝሽ? የትኛውን በዓል ነው የምትወጅዱ? ሲሏት አባቶች እንደሚነግሩን ተጠባቁ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበትን ምን ነው ማወደዋለች ልደቴ ነው አለች። ስለዚህ ይህ በዓል የተወደደ በዓል ነው። መቤታችን ቅድስት ድንግል ማርያም በእኛም ሕይወት ውስጥ በመዳን ታሪክ ውስጥ ያላትን ሚና ያላትን ስፍራ የምናስብባቸው አባቶቻችን የሰሩልን ብዙ በዓላቶች አሉ። ይህ በዓል ግን የዛሬው በዓል ግን በእመቤታችን ላይ ብቻ ተነግሮ የሚያበቃ አይደለም። እመቤታችንን ያስገኙ የእመቤታችን የቅድስት ድንግል ማርያም ወላጆች የሆኑት ሐናና እያቄን ከዚያም ደግሞ እርሷ የመጣችባቸው ሀረገ ትውልዶች በሙሉ የሚታሰቡበት ነው። ለዚህም ነው ወንጌሉ ሲነበብ በማቴዎስ ወንጌል ምዕራፍ አንድ ቁጥር አንድ ጀምሮ ያለውን አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም አስራ ሁለቱን ነገር እስራኤልን ወለደ እያለ እየዘረዘረ እስከ እመቤታችን ቅድስት ድንግል ማርያም ድረስ ይመጣል። ያንን ሲያሳየን ነው ቅዱስ ዳዊት ምናለ ይቺ የእኔና የእናንተ መመኪያ የሆነች ይቺ የእኔና የእናንተ የማርያችን የሰብናችን ኩራት የሆነች የአምላክ እናት ድንግል ማርያም መሰረቶቿ የተቀደሱ ናቸው አለ። እመቤታችን ቅድስት ድንግል ማርያም እውነት ነው። እግዚአብሔር አምላክ ሰውን ለማዳን ካሰበበት ጊዜ ሰዓት ጀምሮ በአምላክ ልቦና ታስባ የኖረች ናት። እኛን ለማዳን እግዚአብሔር ሲያስብ እኛን ለማዳን እግዚአብሔር ሲያክል የመረጣት እመቤታችን ቅድስት ድንግል ማርያም ነው። ሁልጊዜ ግን ከእግዚአብሔር ምርጫ ጋር የሰው ኃላፊነት አለ። ከእግዚአብሔር ምርጫ ጋር የሰው በእግዚአብሔር ዘንድ ያለው አካሄዱ ይታያል። ስለዚህ ዛሬ የምንጠይቀው ጥያቄ ምንድን ነው? ለመሆኑ ይህችን እናት ውዳሴሯ ክብሯ ትነግሮላት የማያልቀውን እናት ያስገኙት ማህተም ያስገኘው አብራክ ምን አይነት ነው? ያ መሠረት ምን አይነት መሰረት ነው የሚለውን ጥያቄ ስጠይቅ ቅዱስ ዳዊት በአንድ ቃል ይዘጋዋል። የተቀደሱ መሠረቶች ናቸው ነው የሚለው። ሐናና እያቄም ዛሬ ነልናን እናንተ ለብዙዎቻችን በኑሯችን በሕይወታችን ለምንታገል፣ ትዳርን ከእግዚአብሔር ለመሸሽ ምክንያት ላደረግን፣ ሥራችንን ከእግዚአብሔር ቤት ለመራቅ ምክንያት ላደረግን፣ ዓለሙን ከእግዚአብሔር ቤት ለመራቅ ምክንያት ላደረግን የሐናና የኢያቄም ታሪክ ትምህርት የሚሰጠ መሆን አለበት። ሐናና ኢያቄም መሠረታቸው የተቀደሰ ነበረ ነው ሚለን። እግዚአብሔርን በመፍራት የሚኖሩ ነበሩ። በእግዚአብሔር ቃል መሠረት የሚጓዙ ነበሩ። የተወደዳቸው አባቶች፣ እናቶች ይህን እግዚአብሔርን ፈቃድ የሚከተሉ ነበር ብንልም ሁሉ ነገር ግን የተሟላላቸው ሆነው ግን አልነበርም። ብዙ ጊዜ ደጋግመን እንደምንለው ክርስትና ሕይወታችን አልጋ በአልጋ ይሆናል ብሎ ቃል የሚገባ ምን ሃይማኖት ላይ ነው? ክርስትና ሕይወትን ከእግዚአብሔር ጋር የምንጋፈጥበት መንገድ ነው። ሕይወትን ከእግዚአብሔር ጋር የምንጓዝበት መንገድ ነው። በችግሬ አምላኬ ከኔ ጋር የሆንልኛ ነው የምንልበት ነው እንጂ ችግርን የምንሸሽበት አይደ ዛሬ ከእግዚአብሔር አምላካችን የሚያርቀን ከእግዚአብሔር አምላካችን የሚያሸሽን ነገር ምን ይሆን? ሐናና ኢያቄም በጉዟቸው በኑሯቸው ምንም እንኳን እግዚአብሔር ከእነርሱ ጋር ቢሆንም የሚገኙትን ሁሉ ቢሰጣቸው ነገር ግን አንድ የጎደላቸው ነገር ነበረ። ያም ልጅ አልነበራቸው። ታሪካቸው በቤተ ክርስቲያን ተጠብቆ በጥንታውያን አብያተ ክርስቲያናት በሁሉ የታወቀ ታሪክ ነው። በእኛም ቤተ ክርስቲያን ተጠብቆ እንደቆየው እና እንደተነገረን ሌላው ቀርቶ ወደ እግዚአብሔር ቤት ሲሄዱ ሲዝናኑ እንኳን ርግቦች ከጫጭቶቻቸው ጋር ከልጆቻቸው ጋር ሆነው ሲደሰቱ አምላካችን ወይ ለእኛ ሲህን ነሳ ለመነሳን እያሉ ያለሱ እንደነበረ ተጽፏል። ነገር ግን ተስፋ አልቆረጡ ነገር ግን ከእግዚአብሔር አብራ በትጋራችን በኑሯችን ያጣነውን ነገር ለማግኘት ብለን ወደ አለም መሄድ እንችላለን። ነገር ግን ከእግዚአብሔር ካላገኘነው በስተቀር በዚያ ነገር የሚገኘው ደስታ በዚያ ነገር የሚገኘው ውጤት ጊዜያዊ ነው እንጂ ዘላለማዊ ነው። ሀና ያጭ እግዚአብሔር ነበር፣ የትኛነት እግዚአብሔር ነበር ተስፋ ያደረጉት። ለምናንተ አታስበንም ለምን አንተ አፍረዳንም ነበረ ያሉት። እናም ወደ እግዚአብሔር ወደ አምላካቸው ለመኑ። ታሪኩ ረጅም ነው፣ አጠር ላድርገውና እግዚአብሔር ልመናቸውን ሰማቸው። እግዚአብሔር ልመናችንን ይስማ። እግዚአብሔር ቃላቸውን አደመጠ፣ የልመናቸውን ድምፅ ሰማ። እናም ከልጅም ልጅ የተባረከች ልጅ እመቤታችን ቅድስት ድንግል ማርያምን ዛሬ አገኙ። ዛሬ እመቤታችን ቅድስት ድንግል ማርያም የተወለደችበት ቀን ነው። ይህንን በዓል ነው እንግዲህ ስናስብ፣ ቅድም እንዳልኳቸው እነዚህ ወላጆች የነበራቸውን ሕይወት ቤተ ክርስቲያን ስትናገር ቅዱሳን ነበሩ ትላለች። የምሪታችን የቅድስት ድንግል ማርያም የቅድስናዋ፣ የንጽህናዋ መሰረት የእግዚአብሔር ምርጫ ብቻ ሳይሆን የተገኘችባቸውም መሰረቶቿ ምን ያሉ ናቸው? የተቀደሱ ናቸው ይለናል። መሰረቶቿ በተጠደሱ ተራራዎች ላይ አባቶች፣ እናቶች፣ ወንድሞች፣ እህቶች ዛሬ ይህንን በዓል ስናከብር ይህንን ካልመለስ ብለን እንድናስብ ያስፈልጋል። መሰረታችን ምንድን ነው? የቆምንበት መሰረት ምንድን ነው ነው ለልጆቻችን ለሚመጣ ውስጥ ትውልድ እየጣን ያለነው መሰረት ምንድን ነው? እስከ ዛሬ ድረስ ምንም ስም እንስጣቸው፣ ምንም አይነት ታሪክና አቃጭር እናውቃላቸው። ለኢትዮጵያ መሰረት ጥለው እስካሁን ሀገሪቱን በታሪክ ኩራትነት በታሪክ ታላቅነት ያቆሏት የእኛ መሰረት የሆኑት አባቶቻችን ናቸው። የእኛ መሰረት የሆኑት እናቶቻችን ናቸው። ያ የቀደመው ትውልድ ነው። የእነዚህ አባቶቻችንና እናቶቻችን መሰረት የነበረው ብልጽግናቸውና ሀብታቸው አልነበረም፣ ጉልበታቸው አልነበረም። የእነሱ መሰረት የነበረው እግዚአብሔርን መፍራት ነበር። لما سألتهم أنني كانت أتصل حاضر أنا أتصل بهم أنا أتصل بهم أنا أتصل نور، የቅርብ ጊዜ ትዝታ ነው። ብዙዎቻችሁ ታውቃላችሁ፣ በእድሜ ታላላቆቻችን የሆናችሁ ኢትዮጵያዊ ማለት የኩራት ምንጭ የሆነው በዚያ መሰረት ላይ ነው። መሰረት ታላቅ ነገር ነው። በዚህ ነው ዛሬ የሀናና የኢያቄም ታላቅነት የምናነሳው። የነሱ ቅድስና ነው። ይችን ታላቅና ድንቅ የሆነችውን እናት ንዕድ ክብርት የሆነች እዚብሔርን ከማያወጡ ቤት አደለም የተገኘችው። ከደፋሮች ቤት አደለም የተገኘችው። ሀቅራትን እንደ ውሃ ዘጡ ቤት አደለም የተገኘችው። መሰረቶቿ የተቀደሱ ነበሩ። በችግራቸው እንኳን እግዚአብሔርን የማይጠው፣ በጭንቀታቸው እንኳን እግዚአብሔርን የማይጠው ከእግዚአብሔር ዘምንፍ የማይኑ ነበሩ። መሰረት አላት ነገር ነው የህንፃን አብዛኛውን ጊዜ የሚወስደው መሰረቱ ነው። ምንም እንኳን የህንፃ አዋቂ ባልሆንም አንዳንድ ጊዜ መሰረቱ ላይ ችግር ካለ ከባድ ደረጃ ሊደርሳል። ያ ህንፃ ይፈርሳል፣ ነጭ ይወጣበታል፣ ግድግዳው ይሰጣበታል። መሰረቱ የተበላሸ ነገር አስከፊ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ላይ ካስተማረን በኋላ እንዲህ አለ። ቃሉን ሰምቶ የማያደርገው ቤቱን በአሸዋ ላይ እንደሰራ ሰው ይሆናላል። የእግዚአብሔርን ቃል ሰምቶ የማያደርገው ሰምቶ የሚቶ ቤቱን በአሸዋ ላይ የሚሰራ ሰው ይመስላል። ቀላሉ መስራት ይቻላል። ቤት ሰርቻለሁ ብለን ብዙ ዲስኩር ልናሰማ እንችላለን ግን ፈተና አለ ነው የሚለው እግዚአብሔር። ግን ፈተና አለ። ምን ይሆናል? ነፋስም ነፈሰ፣ ጎርፍም ጎረፈ፣ ያንንም ቤት መታው። ቤቱ በአሸዋ ላይ የተመሰረተ ስለሆነ ቤቱ ምን ሆነ? ወደቀ። በዚያ ብቻ በጣም አወዳደቁ ምን ሆነ ይላል? ታላቅ ሆነ። እግዚአብሔር ከዚያ ድነን ትውልዳችን የሚገጥመው? ህዝባችን የሚደክመው እኛ የምንደክመው በአሸዋ ላይ ለመስራት ከሆነ ፈተናን የማያልፍ ነው ነው የሚለን። ስለዚህ የተወደዳችሁ ኦርቶዶክሳውያን፣ ጥያቄው መሰረታችን ምንድን ነው ነው ምንድን ነው? ለቤታችሁ መሰረት እያደረጋችሁ ያላችሁት ነገር ምንድን ነው? ለቤቶቻችሁ መሰረት እያደረጋችሁት ያላችሁት ነገር ምንድን ነው? ለትዳራችሁ መሰረት እያደረጋችሁት ያላችሁት ነገር ዝጥብሮ ታዲያ ምን ይላል ጌታ? ቃሉን ሰምቶ የሚያደርገው ደግሞ ቤቱን በዓለት ላይ እንደሰራ ሰው ይሆናል። ነፋሱ ነፈሰ፣ ጎርፉ ጎረፈ፣ ያንንም ቤት መታው። ነገር ግን ቤቱ በዓለት ላይ የተሰራ ስለሆነ አልወደቀም። የእስከ ዛሬው ታሪካችን ይህ ነበረ ትሰጣለች። ሀገራችን ብዙ ማዕበል አሳልፋለች። ቤተ ክርስቲያናችን አልወደቀችም ነበረ። ምክንያቱም መሰረቱ ጠንካራ በሆነ ዓለት ላይ ነበረ የቆመው። የተሰራበት ነገር ከባድ ነበረ፣ በቀላሉ የማይሸረሸር ነበረ። ትላንትና ዜና ሳንብ በዚህ ቦስተን ውስጥ ትልቅ የሚሰራ ካናል ነገር አለ። لأنهم تتركوا في المستقبل ان يكونوا مستقبلين ان يكونوا مستقبلين ان يكونوا مستقبلين ان يكونوا مستقبلين ان يكونوا مستقبلين ان يكونوا ማቴሪያል የሚያቀርቡት የነበሩት ሰዎች የሚያቀርቡት ማቴሪያል ከደረጃው ዝቅ ያለ ነው። ከላይ እስከታች ያንን ጎዳና ለመስራት ራሳቸውን ያዘጋጁት ሰዎች ምንድን ነው የሚባለው በሙስና የተዘፈቁ ነበሩ። እኛም ምንድን ነው ሀገራችንን እየሰራን ያለ ነው። ለምንድነው እንደዚህ የመከራ ውሃ በእኛ ውስጥ ገነባን ስንል እየፈረሰ ያለው ብዙዎቻችን ያለፈው ነገራችን አያስፈልገንም ብለናል። አዲስ ኢትዮጵያን እንሰራለን ብለናል። አዲስ ኢትዮጵያን እንገነባለን ብለናል። ጥሩ ጥሩ መፈክር ነው፣ ጥሩ አካሄድ ነው። ግን በምድር ላይ ነው ምንሰራው። ዛሬ የምናከብራት ወላዲተ አምላክ ቅድስት ድንግል ማርያም መሰረቶቿ የተቀደሱ ነበሩ። በፈሪሃ እግዚአብሔር ቤት ውስጥ የተገኘች ነበረች። እግዚአብሔርን በሚፈሩ ቤት ውስጥ የተገኘች ነበረች። ከእግዚአብሔር ጋር በተያያዙ ሰዎች ቤት ውስጥ የተገኘች ነበረች። ዛሬ የኛስ ነገር እንዴት ነው የሚሆነው? ዝም ብለን ይህንን በዓል አክብረን በእውነት እንኳን አደረሳችሁ። ለልቱ አክባብለን መለያየት ብቻ ያለብን አይመስለኝ ስለ ራሳችን ኑሮ ልናስብ ይገባል። ስለ ቤተ ክርስቲያናችን ልናስብ ይገባል። ስለ ሀገራችን ልናስብ ይገባል። ልጄ እግዚአብሔርን በመፍራት መንገድ ካሰማርኩት ነገ ተደጎሊያ ከሱ እግዚአብሔርን መፍራትን መጠበቅ የለብኝ በቃል ከምንነግራቸው ነገሮች በላይ ከምናንበለብልላቸው መጽሐፍቶች በላይ ልጆቻችን የሚያዩት እና የሚማሩት እኛን ነው። ይህን ኖ ከምናስጠነቅቃቸው ማስጠንቀቂያ በላይ ከምናወርድባቸው ዱላና ቁጣ በላይ የሚኖሩት ኑሮ ቃላችንን ሳይሆን ሕይወታችንን ነው። ጸብን ከሆነ እየመሰረትክ ያለው ቤትህም ይሁን ውጭም ይሁን ልጅ ያይሃ። ክፋትን ከሆነ በእህቶችሽ መካከል የምትዘሪው ጸብን ከሆነ በእህቶችሽ መካከል የምትዘሪው ልጅሽ ያይሃ ነገ የሚዘራው እሱም ያንን ነው። ስለዚህ ፍርሃታችን መሆን ያለበት ዛሬ ስለኛ ብቻ አደለም፣ እኛም በመከራ ውስጥ ሆነ መከራን መስርተን ጥለን እንዳናልፍ እግዚአብሔር ይርዳል። ምንድን ነው መሰረታችን ነው? ምንድን ነው እየጣል ያለ ነው? ምንድን ነው እያከናወን ያለ ነው? ያንን ነው ዛሬ ልናስብ የሚያስፈልገው። ቤተ ክርስቲያናችንስ ያ ሁሉ የእስልምናው የለየው ሁዲት ማበል የጣሊያኑ የካቶሊኩ ማይበል

እየተገረፉ ሳይቀሩ እና አቡነ ሞሬዎስ እና አቡነ ክልቆስ እየተደበደቡ ሲያርም ስለሆኑ ደግሞ እየተናገረ ሌሎችን በጠው ያሉት አባቶች እየተገደሉ ነበረ። ዛሬ ስለ ፍርድና ስለ እውነት ለመጽፍ ቤተክርስቲያን ካልቻለች ቤተክርስቲያናችንን እየመሰረትን ያለ ነው በምን ላይ ነው? ሀገራችንን እ እየመሰረትን ያለ ነው በምን ላይ ነው? በመነካፈስ ፖለቲካ፣ በመተላለፍ ፖለቲካ፣ በሐሰት ፖለቲካ፣ የእኔ ጥቅም የእኔ ወገን ሊቆይ ይንገስ በሚል ፖለቲካ፣ አንዱ አንዱን በመጥላት አንዱ አንዱን የጎሪት በማየት በዘረኝነት ፖለቲካ፣ ይህ ቤተክርስቲያንን አይሰራም። ተቃዋሚ ይሆን መንግስት ነኝ የሚለው ደጋፊ ይሆን ይሄ ከሆነ አላማ ትውልድ ይህን አላማ ይዞ ነው የሚመስል ሁሌ አውሬ ይሆን ሁሌ የተበላላ ሁሌ እየተረካከስ ደግሞ ሀገራ የተከፈለ አንዳንድ ፈቀቅሳን ነው የምታዩ የተቀደሰ መሰረት የነበረው ትውልድ ዛሬ ሌላ የረከሰ መሰረት እንዳንጥር ልንጠለቅቅ ያስፈለገ ምንድነው መሰረታችሁ የቤታችሁ ምንድነው መሰረታችሁ የቤተ ክርስቲያናችሁ ምንድነው መሰረታችሁ የሀገራችሁ የእመቤታችን የቅድስት ድንግል ማርያም መሰረቷ ቡሩክ ነበር። የተቀደሰ ነበር። እሷም በእኔ በደካማዋ እንደበሳሁ በነ ቅዱስ ገብርኤል በእኔ በኃጢአተኛዋ እንደበሳሁ በነ ቅድስት ኤልሳቤጥ መንፈስ ቅዱስ ሞልቶባት የጌታዬ እናት ወደ ቤት መጭ ዘንድ እኔ ማን ነኝ ተባለች። ሕይወቷን ሙሉ በቅድስና በንጽሕና ኖረች። የአምላክና ተባለች። ኪሩቤል ሱራፌል በመንቀጥቀጥ በመፍራት የሚሸከሙት ጌታን ተሸከመች፣ አጥብታ አሳደገችው። ለኔና ለእናንተ በማይከለ ምድር ላይ ሲሰቀል ከጎሙ ፈጠቃ ማለችው እያለቀሰች ተከተለችው። ትንሣኤውንም አየች። ዛሬ ከእርሱ ጋር በክብር አለች።

በድራጉ በዛንጉ ውስጥ እየተሰለፉብን ነው። ይሄ ነው እኛ ታሪክ እየሆነ ያሉ በየጋዜጣው እየተነገረብን ነው ያለው በእነሱ ልትፈርጉ ነው? አይ አይደለም። እነሱማ በአለም ገበያ ያገኙትን ነው። ከቤታቸው ሰላም ቢያጡ፣ ከቤታቸው ፍቅር ቢያጡ፣ ከኮሚኒቲያቸው ፍቅር ቢያጡ ሌላውን መምሰል ጀመሩ። ከሌላው ሊያገኙት የሚፈልጉት ጋ ዘንበል አሉ። የልጆቻችን ውድቀት ተጠያቂዎች እኛን መሰረቶቹ ሁነን ከታሪክ ተጠያቂነት በእግዚአብሔር ፊት ከሚመጣ ፍርድ እና ኩነኔ እግዚአብሔር የሚጠብቀን መሰረታችንን እግዚአብሔርን በመፍራት በፍቅር፣ በየዋህነት ሁሉን በመቻል አልፎ በመተው የዋህ ማለት ጅል ማለት አይደለም። ጅል የማያውቅ ነው። የዋህ ማለት ግን አይቶ የሚያልፍ ማለት ነው።